ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከየመን በጅቡቲ በኩል ወደ 150 የሚጠጉ ስደተኞች ለኢትዮጵያ ተላልፈው ተሰጡ ሲሉ አንድ የአይንማኝ ገለጹ። እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ የተመሰረተ ነው። የዓለም አቀፉ ከፍልሰት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም የጅቡቲ ኃላፊ ሊሊኒ ቨርሳሚ ናቸው። በአብይ ርዕሳችን ዝርዝሩን ይዘናል። ነገ ረቡዕ ሊካሄድ ቀነቀጠሮ ተይዞለት የነበረው የሶማሊያው ፕሬዝደንታዊ ምርጫ ለሌላ ጊዜ ተላልፏል። ምክንያት ሙስናና ሌሎች ፈተናዎች። የዚህንም ዝርዝር በመጽሔቱ የትንታኔ ክፍል እናቀርባለን። ጤና ስጥልን፣ እንደምናመሻቸው ክቡራትና ክቡራን አድማጮቻችን፣ በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም ይዘናል። ከዛሬ ማክሰኞ ህዳር ሀያ ሁለት ሺ ዘጠኝ ዓመተ ምህረት ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጅታየንን። ፕሮግራማችንን ብርሃን ሃይሎ ትመራለች። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜናዎች የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት የነበረው የዮናታን ተስፋዬ ምስክሮች ሳይሰሙ ቀርተዋል። ለዚህም ምክንያቱ ምስክሮቹ ተሟልተው ባለመቅረባቸው መሆኑ ተገልጿል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሀ ዘገባ ልኳል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል በሰጠው ቀጠሮ መሰረት ትናንት የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ የመከላከያ ምስክሮችን የሚያሰማበት እለት ነበረ። ይሁንና አቶ ዮናታን ተስፋዬ ከቆጠራቸው ምስክሮች መካከል ዶክተር መረራ ጉድና፣ አቶ በፍቃዱ ኃይሉ እንዲሁም ዶክተር ዳኛቸው አሰፋ ሳይቀርቡ ቀርተዋል። ዶክተር መረራ ጉድና በአሁኑ ወቅት በውጭ አገር ስለሚገኙ ሊቀርቡ እንዳልቻሉ ታውቋል። አቶ በፈቃዱ ኃይሉ አዋሽ አረባ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለዋሉ ሊገኙ እንዳልቻሉ ተነግረዋል። ዶክተር ዳኛቸው አሰፋም መጥሪያ ስላልደረሳቸው አልቀረቡም ተብሏል። አቶ እስክንድር ነጋ ከማረሚያ ቤት የቀረቡ ቢሆንም መጥሪያው የተሰጣቸው ለምን እንደነበረ እንደማያውቁ ገልጸዋል። በዚህም ምክንያት የተከሳሽ ጠበቃ አቶ ሽብሩ በለጠ የደንበኛቸው ምስክሮች ተሟልተው መጥተው እንዲመሰክሩላቸው አመልክተዋል። ፍርድ ቤቱም ጥያቄያቸውን ተቀብሎ ታህሳስ 26ና 27 ቀን 2009 ዓ ም የመከላከያ ምስክሮቹ ተሟልተው እንዲመጡና እንዲመሰክሩ ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ በአቶ ዮናታን ተስፋዬ ላይ ባለፈው ዓመት ግንቦት ወር በፌስቡክ ገጹ በጻፈው ጽሑፍ ሳቢያ በሽብር ወንጀል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ትናንት ሰኞ በዩናይት ስቴትሷ የኦሃዮ ክፍለ ግዛት ኦሃዮ ስቴት ዩኒቨርሲቲ ውስጥ የደረሰውን ጥቃት የሶማሊያውያንና የሌሎችም የሙስሊም ማህበረሰብ መሪዎች አወገዙ። ጥቃቱን ያደረሰው በስደት ወዲህ ወደ ዩናይት ስቴትስ የመጣ የ20 ዓመት ዕድሜ ያለው አብዱልረዛቅ አሊ አርታን የተባለ የሶማሊያ ተወላጅ መሆኑ ታውቋል። አርታን መኪናውን እያሽከረከረ ወደ ዩኒቨርሲቲው ቅጥር ግቢ ካመራ በኋላ እግረኞች ላይ ነርቶ ጉዳት አድርሶ ሲያበቃ ሌሎች ደግሞ ከመኪናው ወርዶ በስለት ከወጋቸው በኋላ ነው በፖሊስ ጥይት ተመቶ የተገደለው። አጥቂው ዘጠኝ ሰዎችንም አቁስሏል። የሙስሊም ማህበረሰብ መሪዎች ጥቃቱ በጣም አስደንግጦናል ነው ያሉት። የአሜሪካና የእስላማዊ ግንኙነቶች ምክር ቤት ካውንስል ኦን አሜሪካን ኤንድ ኢስላሚክ ሪሌሽንስ የተባለው ምክር ቤት እንዲሁም የሶማሌ ማህበረሰብ መሪዎች በአንድ ጋዜጣዊ ጉባኤ ላይ ሲናገሩ ይህን ጥቃት ኦሃዮ ውስጥ የሚኖሩ የማናቸውም እምነት ተከታዮች የሚያወግዙት ነው ካሉ በኋላ በጥቃቱ ለቆሰሉት ደህንነት እንጸለያለን፣ እርምጃ የወሰዱትን ፖሊሶችም እናደንቃለን ብለዋል። የአሜሪካና የእስልምና ግንኙነቶች ምክር ቤት ሊቀመንበር ሮኡላ ኦሎች አጥቂውን ለዚህ ነገር ምን እንዳነሳሳው የምናውቀው ነገር የለም። ትውልደ ሶማሊያ መሆኑን ግን እናውቃለን። ይህ ደግሞ አንዳንድ ሰዎች ይህን አሳዛኝ ክስተት ከእስልምና ሃይማኖትና ከሶማሌዎች እንዲሁም ከአጠቃላይ ከሙስሊም ማህበረሰብ ጋር ያለ አግባብ ለማያያዝ በቂ አድርገው ያገኙታል። ማንኛውም ግለሰብ የሚፈጽመው ጭካኔ የተመላበትና ምንም ይቅርታ የማይደረግለት ይህን መሰል ድርጊት እርስ በርሳችን እንድንጠላላ ወይም ደግሞ ይባስ ብሎ ሌሎችን ይህን ድንገት ሌሎችን ለማጥቃት ሲጠቀሙበት ዳር ቁሞ መመልከት አይገባም ነው ያሉት። በኦሃዮ ኮሎምበስ ከተማ የሚገኙ ሶማሌዎች ማህበረሰብ መሪ ሐሰን ኦማርም ጥቃቱን ያደረሰው ሶማሊያዊ መሆኑን ስሰማ ማህበረሰባችንን እጅግ በጣም አሳዘነ ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ብራዚላውያን የእግር ኳስ ቡድን አባላትን ያሳፈረ አውሮፕላን ትናንት ሰኞ ማታ ኮሎምቢያ ሜዴይን ከተማ አቅራቢያ ተከስክሶ ቢያንስ ሰባ ስድስት ሰዎች ህይወታቸውን አጡ። የኮሎምቢያ የፖሊስ አዛዥ ጀነራል ሆዜ ጂራርዶ አቺቬዶ ከ81 ተሳፋሪዎች አምስት ብቻ ተረፉ ብለዋል። ላሚያ የሚባል የአነስተኛ የቬኔዙዌላ አየር መንገድ ንብረት የሆነው አውሮፕላን የወደቀው ኮፓ ሱድ አሜሪካ የደቡብ አሜሪካ ዋንጫ የመጨረሻ ግጥሚያ ተካፋዮችን ይዞ በመብረር ላይ ሳለ ነው። አውሮፕላኑ የወደቀበት ቦታ ለማየት እጅግ አስቸጋሪ በመሆኑ ለፈልጎ አዳኝ ሰራተኞች ሁኔታውን አክብዶታል ብለዋል። የብራዚል ፕሬዚደንት ሚሃኤል ተመር የእግር ኳስ ቡድኑንና የሰለባዎቹን ቤተሰቦች ለመርዳት እንቅስቃሴ ጀምረናል ብለዋል። መንግስታችን የተጫዋቾቹና የጋዜጠኞቹ ቤተሰቦች የወደቀባቸውን ከባድ ሐዘን ለማቅለል የተቻለውን ሁሉ ያደርጋል ብለዋል ፕሬዚደንቱ። የኮሎምቢያ የሲቪል አቪዬሽን ባለስልጣን አልፍሬዶ ቦካኔግራ አውሮፕላኑ የወደቀው ነዳጅ አልቆበት ሊሆን እንደሚችል ቢታወቅም፣ በምርመራው የመጀመሪያ ትኩረት የሚሆነው ግን የኤሌክትሪክ ብልሽት አግኝቶት ሊሆን የሚችል አግኝቶ ሊሆን ይችላል የሚለው ነው ብለዋል። የመጀመሪያው የምርመራ ውጤቶች አውሮፕላኑ የኤሌክትሪክ ብልሽት ነበረው ቢሉም ሌሎች ምክንያቶች ሊኖሩ መቻላቸውን ከግንዛቤ ማስገባት ያስፈልጋል። ከአደጋው በህይወት የተረፉ ሰዎች የሚሰጡት የምስክርነት ቃልም ትልቅ ቦታ ይኖረዋል። በአደጋው ምክንያት የደቡብ አሜሪካ የእግር ኳስ ፌዴሬሽን ላልተወሰነ ጊዜ ማናቸውም እንቅስቃሴ እንዲቋረጥ አድርጓል። የፌዴሬሽኑ ፕሬዚደንት ወደ ኮሎምቢያ ሜዴይን ተጉዘዋል። ኩባውያን በቅርቡ ላረፉት የቀድሞ መሪያቸው ፊደል ካስትሮ በሀቫና አብዮት አደባባይ አክብሮታቸውን መግለጣቸውን ቀጥለዋል። በነገ ረቡዕ ጀምሮ የሟቹ መሪ አስክሬን አመዱ ለሶስት ቀናት ከሀቫና በስተ ምስራቅ ወጣቱ አብዮታዊ ፊደል ካስትሮ እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ ተዋጊዎቻቸውን ይዘው ሀቫና ላይ ገስግሰው መንግስቱን ወደ ተቆጣጠሩበት ወደ ሲየራ ማዩስቴራ ተራሮች አቅጣጫ ይወስዳል። ዊልያም ሊዮ ግራንዴ የአሜሪካ ዩኒቨርሲቲ የላቲን አሜሪካ የፖለቲካ ጉዳዮች መምህር ናቸው። ስለዚህ ጉዞ ሲናገሩ ጉዞው የካስትሮ አገዛዝ ምዕራፍ መደምደሙን የሚያሳይ ተምሳሌታዊነት አለው ይላሉ። ትናንት ሰኞ በዋና ከተማዋ ሃቫናና ካስትሮ የኩባን አብዮት በ1953 ዓ ም በጀመሩበት በምስራቋ ሳንቲያጎ ከተማ የመታሰቢያ ጸሎት እየተደረገ ነው። የቀድሞ መሪ ህልፈት ይፋ እንደሆነ የኩባ መንግስት ህዝቡ ለካስትሮ የሶሻሊስት ርዕዮተ ዓለም ታማኝነቱን ቃል በመግባት ፊርማውን እንዲያኖር አሳስቧል። ይኸውም እየተደረገ ነው። ፊርማዬን ያኖርኩት ጥሩ ሰው ስለነበሩ በጣሙን ስለምንወዳቸው፣ ለእሳቸውና ለቆሙለት አላማ ታማኝነታችንን ለመግለጽ ነው ሲሉ የጸጥታ ጥበቃ ሰራተኛ የሆኑት አርሲጂኤ ለሮይተርስ ገልጸዋል። ለሁሉም ሰው ጥሩ ነበሩ፣ ወደ ውጭ ሀገር ሁሉ ዶክተሮችን ሲልኩ፣ ደሃን ሲረዱ የኖሩ ናቸው ብለዋል። ምንም እንኳ ብዙዎች በራሳቸው ተነሳሽነት ሀዘን ለመግለጽ ይውጡ እንጂ ብዙ ሰዎች ደግሞ የሀገሪቱ መንግስት አዟቸው ነው የወጡት። ስለምን ከህዝቡ 80 ከመቶው የመንግስት ሰራተኛ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየንን በዓለም ዜና የጀመርነው መደበኛው ፕሮግራም በ19፣ በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ወደ ዕለቱ አብይ ርዕስ እናልፋለን። ቁጥራቸው 150 የሚደርስ ኢትዮጵያውያን ስደተኞች ከየመን በመርከብ ተጭነው ጅቡቲ ከደረሱ በኋላ በተጫኑባት መርከብ ያለ ፍላጎታቸው በዓለም አቀፉ የፍልሰት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም አማካኝነት ለኢትዮጵያ መንግስት ተላልፎ ተሰጥተዋል ሲል አንድ በጅቡቲ የሚኖር የስደተኞች ስደተኛ ለአሜሪካ ድምጽ ገለጠ። ዓለም አቀፉ የፍልሰት ጉዳዮች ተከታታይ ድርጅት አይኦኤም ስደተኞቹ ተላልፈው አልተሰጡም፣ በፍላጎታቸው ጠይቀው የተመለሱ ናቸው ይላል። በሌላ በኩል የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በዚህ ዓመት 79 ሰዎችን በዚህ አካባቢ ህይወታቸው አልፏል ብሏል። ጽዮን ግርማ ተከታትለዋለች። ስሙን መግለጽ ያልፈለገና ሁኔታውን ስከታተል ነበር ያለ አንድ በጅቡቲ የሚገኝ ስደተኛ ለአሜሪካ ድምጽ እንደተናገረው አንድ መቶ ሀምሳዎቹ ስደተኞች ወደ ኢትዮጵያ የተመለሱት በፍቃዳቸው አልነበረም ይላል። አንድ መቶ ሀምሳ የሚሆኑ ኢትዮጵያ ስደተኛ ከየመን በመርከብ ተጭኖ በአይኦኤም ወደ ጅቡቲ አይኦኤም ተሰጥቶ ነበር። ነገር ግን የተደረገ ጅቡቲ ከደረሱ በኋላ ሌላ ነገር ተፈጠረ። የጅቡቲ መንግስት የኢትዮጵያ ስደተኛ በተለይ ኦሮሞ እና አማራ፣ በቃ ሪሲትልመንቱ ወይስ ክለላ ወይስ ፕሮቴክሽን እንዲያገኙ ስለማይፈልግ ቀጥታ በአይ ኦ ኤም ጅቡቲ እና ከኢትዮጵያ የተደወሉ ከኢትዮጵያ ኤምባሲ አለ እዚህ ከኢትዮጵያ ኤምባሲ ወደ እነዚህ ስደተኞች የሆነ ፎርም አስሞልቶ ቅዳሜ ያለፈ ቅዳሜ በ አውሮፕላን ወደ ኢትዮጵያ በግድ አስገድዶ ተጭኗል ማለት ነው። ወጣቱ እንደሚለው ስደተኞቹ ከየመን ተመዝግበው ጅቡቲ የገቡት መጠለያ ጣቢያ ገብተን ጉዳያችን ያልቃል ብለው እንጂ ተላልፈን እንሰጣለን ብለው አይደለም ይላል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም የጅቡቲ ተወካይ ሌልኒ ቪረሳሚ እነዚህ አንድ መቶ ሀምሳ ስደተኞች የተመለሱት በፈቃዳቸው መሆኑን የሚገልጽ አስፈላጊውን ፎርም ሞልተውና ና ወደ ሀገራቸው መመለስ እንደሚፈልጉ ጠይቀው የተመለሱ ናቸው ብለዋል። እነዚህ ስደተኞች ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ወደ አገራቸው እንዲመልሳቸው እንዲረዳቸው የጠየቁ ናቸው። ሁሉም ነገር በፈቃደኝነት ላይ የተመሰረተ ነው። እኛ ያደረግነው ምንድን ነው? በፈቃዳቸው የመን ላይ መዝግበን ሕክምናና የሥነ ልቦና ድጋፍ ለሚያስፈልጋቸው ድጋፍ አድርገን ከየመን በቀጥታ ወደ ኢትዮጵያ መውሰድ አስቸጋሪ ስለሆነና ሌላም ምንም አይነት መንገድ ስላልነበረ ወደ ጅቡቲ ያመጣ ናቸው አምጥተን ወደ ኢትዮጵያ መለስ ናቸው። ጉዳዩን ስከታተል ነበር ያለው ወጣት ግን ስደተኞቹን የማየት አጋጣሚ እንዳልነበረውና ስደተኞቹ ኢትዮጵያ ከነበረው ሁኔታ አንጻር መመለስ የሚፈልጉ አልነበሩም ይላል። እኔ በአካል እነዛን ሰዎች ማየት ግን አግኝቼ ነበር። ይለቅሳሉ። አንዳንድ እንዲያውም ሁለት ስደተኛ በአጥር የሆነ በሽቦ በሽቦ የተቀራ ግቢ ትንሽ ግቢ ውስጥ ነበሩ። ከዛ ሁለት ለማምለት ስሞኮሩ እንዳሁም ተጎዶ ነበር አንዱ አምንጭ አንዱ ይዘዋል። ስለዚህ ሪያሊቲ ግራውንድ ላይ ያለው ነገር እንደዚህ በሳ ምን ነው። ስለዚህ የፍልሰተኞቹ ድርጅት የጅቡቲ ተወካይ ለልኒ ስደተኞቹ ማንንም ለማናገር በሚችሉበት ቅርብ ቦታ ስላልነበሩ የተባለው ሀሳብ ከእነርሱ ወጥቷል የሚለውን እንደሚጠራጠሩ ይናገራሉ። ለዋያን የተባለው ስደተኞቹ የነበሩበት ጅቡቲ የሚገኘው መጠለያ ጣቢያ በሶማሊያ ጠረፍ ላይ ያለ በቀላሉ ለመሄድ ምቹ ያልሆነ ቦታ ነው ብለዋል። የዓለም አቀፉ የፍልሰተኞች ድርጅት የየመን ተወካይ ሻባ ሙአሊሚን ስደተኞቹ በፍቃዳቸው የተመለሱ እንጂ በፍጹም ተላልፈው የተሰጡ አይደሉም ብለዋል። አስገድዶ መመለስ ቢሆን ኖሮ የመንግስት እጅ የዓለም አቀፍ የፍልሰተኞች ድርጅት አይሆንም ነበር። አሁን አንድ መቶ ሀምሳ ስደተኞች በፍቃዳቸው ወደ ኢትዮጵያ መመለሳቸውን ወደ ቀያቸው እንዲገቡ መደረጋቸውን ስደተኞቹም ከኦሮሚያ፣ ከአማራ፣ ከትግራይና ከአፋር ጭምር የተሰደዱ መሆናቸውን የፍልሰተኛ ድርጅቱ የጅቡቲና የየመን ኃላፊዎች ተናግረዋል። በተያያዘም የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በመቶ ሺዎች የሚቆጠሩ የአፍሪካ ስደተኞች በተለይ ኢትዮጵያውያንና ሶማሊያውያን ራሳቸውን ላደጋ ጋልጠው የጦርነት ቀጠና የሆነችውን የመንን አቋርጠዋል ብለዋል። የአሜሪካ ድምጽ ዘጋቢ ሊሳሽ ላይን ከጄኔቫ ባደረሰችን ዘገባ በዚህ ጉዞ በትንሹ ሰባ ዘጠኝ ሰዎች በዚህ አመት ህይወታቸውን ማጣታቸውን ኮሚሽኑ ሪፖርት አድርጓል። ኮሚሽኑ በመጪው ታህሳስ ወር የጉዞውን አደገኛነት የሚገልጽ መረጃን የማሰራጨት እቅድ መያዙንም አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ቃል አቀባይ ዊልያም ስፒንድለር ለአሜሪካ ድምጽ ሲናገሩ የቅስቀሳ ስራው ውጤታማነት ውስን ቢሆንም መረጃውን ለሚጠቀሙበት ጠቃሚ በመሆኑ አደገኛውን ባህር አቋርጠው የመን ሲገቡ ምን እንደሚያጋጥማቸው እናስተምራለን ብለዋል። ከመኖሪያ ቀያቸው በጦርነቶች የሚደርሱባቸውን ጥቃቶችና ድርቅና ረሃብን ሽሽት የሚፈናቀሉና የሚፈልሱ ሰዎችን ጉዞ ማደናቀፍ ወይንም ማጣጣል አይጠበቅባቸውም። እነዚህ ዘመቻዎች ጠቃሚና አስፈላጊ መሆናቸውን ያህል ስደተኞችን ከቤት ንብረታቸው የሚያሸሿቸውን ጉዳዮች ከመሠረቱ ማሻሻልም ይገባል። እነዚህን ጣምራ ጎን ለጎን መተግበር ካልተቻለ ስኬታማ መሆን አይቻልም። አስቸጋሪውን ጉዞ አልፈው የመን የደረሱ ፍልሰተኞች ለጥቃት ይጋለጣሉም ይላሉ። ዩንችሲአር የአካልና የፆታ ጥቃቶች እንደተፈጸሙ መረጃ ደርሶታል። ሰዎችን የጊዜሩሃና እህል ከመከልከል አንስቶ ጠለፋ፣ የንብረት ዘረፋ፣ በሰቃይ ይዞታ፣ አስገድዶ ሥራ ማሰራት የመሳሰሉት ወንጀሎች በሕገወጥ አዘዋዋሪዎችና አደገኛ ወንጀለኞች ይፈጸማሉ። ከዚያም በተጨማሪ የመታሰርና ወደ ሀገራቸው የመመለስ ዕጣም ይገጥማቸዋል። በግጭቶች መሃል የሰላማዊ ሰዎች ደህንነት አለመጠበቅ አዳዲስ ስደተኞችና ፍልሰተኞችን የሚበዘብዙ አዘዋዋሪዎችና የወንጀል ቡድኖች እንዲስፋፉ በር ከፍቷል። በስደተኞች ኮሚሽኑ ሪፖርት መሰረት ስደተኞቹ ይህን ሁሉ መከራ አልፈው ወደ የመን የሚገቡት የተወሰኑት ወደ ሳውዲ አረቢያ ተሻግረው ስራ ለመስራት ሲሆን የተወሰኑት ደግሞ ወደ አውሮፓ ሀገራት ለመሻገር ነው ይላል። የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮን ግርማ ነች ያቀረበችው፣ በእጃለኔ ገመዳ የተሰናዳ ነው። የሶማሊያው ፕሬዝደንታዊ ምርጫ ነገ ረቡዕ ሊካሄድ ቀነ ቀጠሮ ቢያዝም የሀገሪቱ የምርጫ ቦርድ ግን ለሌላ ጊዜ መተላለፉን ትናንት ይፋ አድርጓል። የሙስናና ሌሎች ፈተናዎች ክሶች እየተሰሙ ባሉበት ሁኔታ የምርጫው ለሌላ ጊዜ መተላለፍ በጠቅላላው የምርጫ ሂደት ላይ ምን አይነት አንድምታ ይኖረው ይሆን ስትል የአሜሪካ ድምጿ ጂል ክሬግ የሶማሊያ ጉዳይ አዋቂዎችን አነጋግራ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል። ውስብስብ ባለው የሶማሊያ የምርጫ ስርዓት መሰረት የተለያዩ የጎሳና የክልል ተወካዮች የሁለቱን ብሔራዊ ምክር ቤቶች 50 በመቶ አባላት ሲመርጡ፣ ቀሪው የሸንጎ አባላት ተመርጠው ውጤቱ እስኪታወቅ ድረስ ፕሬዚዳንታዊ ምርጫ አይካሄድም። እናም በሶማሊያ ህገ መንግሥት መሠረት የአገሪቱ ምክር ቤት አባላት የቀጣዩን የሶማሊያ ፕሬዚዳንት እስኪወስኑ ድረስ ገና ረዘም ያለ ጊዜ ሊወስድ ነው። አብዲ ወሃብ ሼክ አብዲ ሳመድ በናይሮቢ ነዋሪ ሆኑ የሶማሊያ ጉዳይ ተንታኝ ናቸው። የምርጫው ሂደት ለመራዘሙ ግድ የሆነበትን ምክንያት ቢረዱም ፈጥኖ መካሄድ ግን አለበት ባይ ናቸው። ኢፍ ከረንት ሴሌክሽን ፕሮሴስ የአሁኑ ምርጫ ሂደት በሚቀጥሉት 15 ቀናት ውስጥ የማይጠናቀቅ ከሆነ የርዕሰ ብሔሩ የፓርላማና የሕግ መወሰኛው ምክር ቤት አባላት ሕጋዊነት ተጠያቂ ይሆናል። የሶማሊያ የምርጫ ቦርድ ኃላፊ ትናንት ሰኞ ነው አዲሱ ፕሬዚዳንት ከአንድ ወር ብዙም ያልዘለለ ጊዜ የቀረው የአውሮፓውያኑ አዲስ ዓመት ከመባቱ አስቀድሞ ይመረጣሉ ሲሉ ያስታወቁት። ይሁን እንጂ የጉቦ ወከባና ደንብ ያልተከተሉ የተወካዮች ለውጥን የመሳሰሉ ጉዳዮች የምርጫውን ሂደት ጥያቄ ውስጥ አስገብተውታል። የሶማሊያ ተወላጅ የሆኑት አብዲስ አማተር በዚህ በዩናይት ስቴትሱ የሚኒሶታ ክፍለ ግዛት የሚኒሶታ ዩኒቨርሲቲ የመልካ ምድር ጥናት መምህር ናቸው። ይህን መሰል ችግሮች የምርጫውን ውጤት ያገድፉታል ነው የሚሉት አይበለውና ከአንዳች የቁማር መጫወቻ ስፍራ ብሆን፣ ይህ ምርጫ እንደ አውሮፓውያኑ የዘመን አቆጣጠር በ2012ቱ ከተካሄደውም ሆነ ከዚያ በፊት ከተካሄደው ይበልጥ የተበታተነችና ንቅዘት የተንሰራፋባት ሱማሊያ እንድትፈጠር ምክንያት ይሆናል ብዬ ባለፉት ሰላሳ ዓመታት በሥራዬ ያጠራቀምኩትን ገንዘብ ለውርርድ አቀርባለሁ። በባህል በምጣኔ ሀብቱና በፖለቲካው በሁሉም ጎራ ማለት ይቻላል ተንሰራፍቶ የሚታየው ሙስና በቃላት መግለጽ ከሚቻለው በላይ ነው። አህመድ ሶሊማን ደግሞ ዋና መቀመጫውን በለንደን ያደረገው ዓለም አቀፉ የፖሊሲ ጉዳዮች ጥናት ተቋም ቻንታም ሀውስ የጥናት ባለሙያ ናቸው። ሙስና የበረታ ችግር ነው፣ ነገር ግን አዎንታዊነታቸው የጎላ አንዳንድ ክንዋኔዎች መዘገባቸውን የሚያረጋግጡ ማሳያዎችም አሉ ባይ ናቸው። ይህን ምርጫ ሰዎች በተለያዩ መገናኛ ብዙሃን እየተከታተሉና እየዘገቡበት መሆኑ ራሱ አንድ አዎንታዊ ገጽታው ነው። በማኅበራዊ መገናኛ ብዙሃን በእጅጉ እየተዘገበ ነው። ማኅበራዊ መገናኛው ደግሞ እያንዳንዱን መቀመጫ እያንዳንዱንና ለዚያ መቀመጫ የሚወዳደሩ ግለሰቦችን እየቆጠረ ነው። ስለዚህ በምርጫው ላይ ብዙ የቅርብ ክትትል አለ። ሶማሊያውያን ጥብቅ ከሆነው የምርጫ ሂደት መዛነፍ ወይም መለወጥ ይልቅ የምርጫውን ሂደት ማጠናከር ይበልጣል ብለው ያምናሉ። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ እናልፋለን። በመጪው እሁድ የአዲስ አበባው የኢትዮ ኩባ ወዳጅነት አደባባይ የሚካሄደው ስነ ስርዓት ፊደል ካስትሮና አገራቸው የዋሉልንን ውለታ የምናሳውቅበት ነው ሲሉ በኩባ የተማሩ ኢትዮጵያውያን ተናገሩ። እምባ እየተናነቃቸው ይህን የተናገሩ አንዲት ኢትዮጵያዊት ሐኪም ፊደል ለራሱ ሳይሆን ለሌሎች የኖረ ነው ብለዋል። እስክንድር ፍሬው ዘገባ አለው። በልጅነት በወጣትነት እድሜያቸው ከአገር ርቀው ውቅያኖስ አቋርጠው የተጓዙ ከወገን ተለይተው የሄዱ ኢትዮጵያውያን በደሴቲቱ አገር የጠበቃቸው ሌላ ወገን ነው። በ1970ዎቹ በኩባ የተማሩ ኢትዮጵያውያን አስተያየት በዚህ ይጠቃለላል። ዛሬ ያነጋገርኳቸው እነዚህ ኢትዮጵያውያን የኩባ ተማሪዎች ይህንኑ አንጸባርቀዋል። በ1970 ዓ.ም የመጀመሪያ ዙር የኩባ ተጓዦች ሆነው ከሄዱ 4000 ኢትዮጵያውያን ታዳጊዎች አንዷ የነበሩት ዶክተር ሙሉ አለም ገሰሰ ካስትሮን ለመግለጽ ኩባን ለማመስገን እምባ ያቋረጣቸው ተቸግረዋል። ውለታቸው በበቂ ሁኔታ አልተነገረም፣ አልተወራም ባይ ናቸው። እኔ አንድ ነገር የምናገረው ምንድን ነው? በአሁኑ ሰዓት ኢትዮጵያ ላይ ኩባ ለእኛ ያደረገችልን አይነት ነገር ማንፌስት አይደለም። አሁን ዛሬ ስለሞት አደለም እኔ በጣም የማዝነው ነው ማለት ነው። ለዚህ ሁሉ ህዝብ ላደረገችው ነገር የምንሰማው ነገር የለም። በቃ በጠቅላላ አይገለጽም። በቃ ተደፍኖ የኖረ ነገር ነው እና በህክምና ብቻ ሳይሆን፣ በኢንጂነሪንግ፣ በኢኮኖሚክስ ሁሉንም እዛ ተምረው በጠቅላላ የመጡት ኢትዮጵያውያን ለኢትዮጵያ እያገለገሉ ያሉ ናቸው፣ ከጦርነቱ ውጭ። ስለዚህ ከመጀመሪያ ጀምሮ ኢትዮ ኩባ የሚል ማህበር አቋቁመን ያንን ለማሳወቅ በጣም እንሞክራለን ግን እኔ ብዙ የወጣ ነገር አለ። ያ ይቆጨኛል ሁሉ ጊዜም ማለት ነው። አሁን ሁለታ በተቻለ መጠን መግለጽ እንፈልጋለን ምን እንዳደረገልን ይኩባ ህዝብ አሁን የት ላይ እንዳለን እንዲያቅ ፈልጋሉ። ብዙዎቻችሁ አሁን ሳናገራችሁ እዛ የተማራችሁ ተማሪዎች ፊደል ነው የምትሏቸው አብዛኛው ሰው ካስትሮ የሚለው ቃል ይቀለዋል። ከቅርበት የመነጨ ነው ወይስ እዛም ህዝቡም ፊደል ነው የሚለው? አብዛኛው ፊደል ፊደል ነው፣ ሁሉ ነገር መጣ ፊፎ ነው እንደውም የምንለው ወይም ፊፎ። ከቅርበት አንጻር ነው እንደውም። በድሮ እኔ እያንዳንዱ ሰው ዋለት ውስጥ የእሱን ፎቶ የሌለ የለም። እርሶ ነበረት የእሳቸው ፎቶ በእጅ ፖርሰዎት ውስጥ ሁልጊዜ። ቤቴም ቢሆን አሁን የሱ ፎቶ አለኝ። እና አንድ ትልቅ ነገር የምነግርህ ምንድን ነው ለምሳሌ መሞት ባይቻል ጭንቅላቱ እንዳለ ሆኖ በቃ አንድ ሰው በአለም ላይ ይፈቀር ቢባል እኔ ለእሱ ነው እምፈቅድለት እግዚአብሔር ቢፈቅድልን እና እንደዚህ አይነት ሰው ነው ለእሱ ያልኖረ ለሰው የኖረ ለኩባ ብቻ አይደለም ለአፍሪካ ብቻ አይደለም ለላቲን አሜሪካ ብቻ አይደለም ለአለም እስከ ዛሬ ድረስ ኩባ ለኢትዮጵያ ያደረገችው በጣም ብዙ ነው። እና እኔ መርሆዬ ናት። በቃ እኔ ኩባ ለእኔ ኑሮዬ ናት። ኑሮዬን ሰታኛለች፣ ትምህርቴን ሰታኛለች ሐኪም ሆኜ ሰላሳ ዓመት ሳገለግል ለህዝቡ እንድታደግ ያደረገች ምንድን ነው? በቃ ለሰው ልጅ ትልቅ ነገር በመስጠት ቁጭ ብሎ በማውራት በማክበር ደዲኬትድ በመሆን ሀርድ ወርከር ናቸው። ስራ በጣም ነው የሚወዱት። በቃ ስራህ ነው ስራህ ነው በቃ። በሚዝናኑበት ጊዜ በራሳቸው ሰዓት ይዝናናሉ። ስለዚህ ይሄ ይሄ እኔ ሁልጊዜም ሁልጊዜም የምናገረው ነገር ነው። እንባስ የሚያቀር ሁልጊዜም የምናገረው ነገር ነው። እዛ በመማሪ ሕክምና ብቻ ሳይሆን የኑሩን በቃ የኑሩን መሰረት ያገኘሁበት። ከስንተኛ ክፍል ጀምሮ ነው የተማራችሁት? እንግዲህ ሰማዛ ትምህርት አለ። ከአራተኛ ክፍል ጀምሮ ነው። ትምህርት ቤቶቹ የኢትዮጵያዊ ስያሜ ነው ያላቸው። እኔ አስራ አንደኛ ሆኜ ነው የሄድኩት፣ እህቴ ስምንተኛ ሆና ወንድሜ ስድስተኛ ክፍል ሆነው ነው የሄዱት። ስለዚህ እርስ እንደሄዱ መንግስቱ ኃይለማርያም ትምህርት ቤት የሚባለው ነው የገቡት። እና እሱ ብቻ ሳይሆን ፊደል እንደዚህ በቃ በቅርባችን መጥቶ መንግስቱ ኃይለማርያም ያን ጊዜ ልብስ ይዞ ልን ይመጣ ነበረ። በአመት በአመት አብሮት ይመጣል። በጣም ይዋደዱ ነበረ እና ትምህርት ቤታችንን ሁሉ ነበር የሚጎበኘው። እኔ በጣም የሚገርመኝ ብዙ ነገሩ ነው። አንድ ነገር ሊያስጎበኙት እንኳን ሲመጣ ምናልባት ተዘጋጅተውበት ነው ብሎ ስለሚያስብ ያልተዘጋጁበትን ቦታ ላይ ይል በድንገት ነው የመጡት። በድንገት እና ጠቅላላ ለህዝቡ የቆመ በጣም አባታቸው የጭንቅላት የህብለ ሰረሰርና የነርቭ ቀዶ ሕክምና ስፔሻሊስት የሆኑት ዶክተር ዘነበ ገድሌ ደግሞ በ1972 ዓ ም በውጤታቸው ተመርጠው ኩባ ከተላኩ 100 ኢትዮጵያውያን ተማሪዎች አንዱ ናቸው። ካስትሮ ኢትዮጵያውያንን ጨምሮ ለታዳጊ ወጣቶች የሰጡት ትኩረት ከፍተኛ እንደነበር ይናገራሉ። ትኩረታቸው የነበረው ወጣቶቹ ላይ ነው። ይሄ ሁልጊዜ አይረሳኝም። ዜና ላይ የምናየው አጎንብ ሰው አቀርቅረው፣ በጣም ረጅም ናቸው ግን ህፃናቶችን አጎንብ ሰው አቀርቅረው ሲያናግሩ፣ በየጋዜጣው ላይ የሚወጣው የመጽሄቱም ላይ የምታየው አጎንብ ሰው አቀርቅረው፣ ግን ጊዜ ወስደው አዳምጠው የሚያሳልፉት ጊዜ አይረሳኝም እና በዛ ነው የሚገልጸው። እዛም ላይ ትልቅ ስራ ሰርተዋል። ህጻናቶች ማንም ሰው ቢሆን ልጁን በጊዜ ትምህርት ቤት መውሰድ እንዳለበት የሚል መርህ ስላለ ሞልጅ ያለው ብቻ ሳይሆን ማስተማርም ግዴታ ነበር። ልክ እንደ ጤና ነው። እዚህ ላይ ዶክተር ዘነበ ለምሳሌ በትምህርቱ ጠቅሰዋል። ኢትዮጵያውያን ከፍተኛ ትምህርታችሁን የተማራችሁ አምስት ሺህ እንደምትሆኑ መረጃዎች ያሳያሉ። ወደ ኩባ በመሄድ በሶማሊያ በዚህ አድባሪ ወረራ ጊዜም ከኢትዮጵያውያን ጎን በመቆሙስ ኩባውያን መዋጋታቸው ይታወሳል። መስዋዕትነትም ከፍለዋል። ምን ያህል ትኩረት ተሰጥቶታል? ምን ያህል ይታወቃል? በእርሶ ግምት በካስትሮ አመራር ወይም ካስትሮ ራሳቸው ያደረጉት አስተዋጽኦ ማለት ነው። እንግዲህ እኛ ስልሳዎቹ መጨረሻ የነበረው ጦርነት በተካሄደ በሁለት በሶስት ዓመት አካባቢ ነው ውጭ የወጣ ነው። ዜጎቹ ሲያገኙን ወዲያው ነው የሚለዩን። ኢትዮጵያኖች ናቸው፣ ኢትዮጵያኖች ናቸው። እኔ እኮ ወንድሜ እዛ ሄደዋል፣ እዛ ነው ያለው። ትልልቆቹን ሰዎች ስናገኝ፣ ልጅ እዛ ነው ያለው። በጣም ነው ህዝቡ እናንተን የሚወደው፣ ከሌላ ሀገር ይልቅ እናንተን በጣም ይወዳል እናንተ በጣም ትረዳላችሁ የሚል ይነግሩናል። ይሄ ብቻ ሳይሆን እነሱ ራሳቸው ስለ ጦርነቶቹ ቦታዎች ሁሉ ይነግሩሃል። የጦርነቱ ቦታዎች እዚህ ቦታ ላይ ተካሄዷል፣ እዚህ ቦታ ላይ ተካሄዷል። በሶማሊያ ወረራ ጊዜ ጦርነት የተካሄደባቸውን ቦታዎች ማለት ነው። ቦታዎች በሙሉ በስም እየጠቀሱ ነው የሚነግሩ እና የማይረሳኝ ነገር ምንድነው? በቃ ሐረርን ከተማ እኔ አላውቀውም በዛን ሰዓት ስለ ሐረር ከተማዎች በቃ ይነግሩሃል። በቃ እዛ በተለይ ደርሰው የመጡትን ካገኘሃቸው፣ በተለይ ዝርዝር ሲገቡ በቃ የዛ ሀገር ነዋሪዎች የነበሩ ነው እስከማፈር ድረስ። በቃ ከተማውን በደንብ አድርገው ያውቋታል። ለወጣ ገባዋን በደንብ ኮረብታውን በደንብ ያውቃሉ እና የራሳቸው አድርገው እንደተዋጉ ነው የምትመለከተው። ለመርዳት የመጡ ሳይሆን የራሳቸውን ሀገር ነፃ የሚያወጡ ለራሳቸው ሀገር የሚዋጉ አይነት ነገር ነው ይመስል የነበረው የፊታችን እሁድ በአዲስ አበባው የኢትዮ ኪዩባ የወዳጅነት አደባባይ በሚካሄደው የመታሰቢያ ስነ ስርዓት እነዚህ በዚያች ሀገር የተማሩ ኢትዮጵያውያንና ሌሎችም እንግዶች እንደሚገኙ ይጠበቃል። እስክንድር ፍራዮ ከአዲስ አበባ። እስክንድርን እናመሰግናለን። ኪዩባ የተማሩ ኢትዮጵያውያን ስለ ፊደል ካስትሮ ያላቸውን ትዝታ፣ የሚሰማቸውን ውለታ እንዳካፈሉት ነው የሰማ ነው። በሌላ በኩል ባለፈው አርብ በዘጠና ዓመታቸው ከዚህ ዓለም በሞት በተለዩት በፊደል ካስትሮ ምክንያት ሀገራቸው ውስጥ ህልፈት ምክንያት ሀገራቸው ውስጥ ለውጥ ሊመጣ እንደሚችል የደሴቲቱ ሀገር ነዋሪዎችና በውጭ ያሉ ኪውባውያንና አሜሪካውያን ተስፋ ያደርጋሉ። በታወከችው በኪውባ ለአስርት ዓመታት በላይ የሰብአዊ መብቶች ጥሰት መፈጸሙ እንደሚዘገብ የሚታወቅ ነው። እነዚያ ተስፋ የተጣለባቸው ለውጦች ግን በቀላሉ ሊመጡ እንደማይችሉ ይነገራል። አድማጮች፣ ወደ ቀጣዩ ርዕስ እናልፋለን። ይሄ እንግዲህ ከዚሁር እስጋ የተያዘ ነው። ቆንጂት፣ ሊትል ሀቫና በመባል በምትታወቀው የማያሚ ፍሎሪዳ ከተማ ኩባውያንና አሜሪካውያን በብዛት ወጥተው በካስትሮ ማለፍ የተሰማቸውን ደስታ ሲገልጹ ነው የታዩት። ቀደም ሲል የተሰማው ክፉ የአምባገነን አስተዳደር ነበር። ለስድሳ አመታት ግድም የቆየው ጭቆና አሁን የለም። በመሆኑም የኩባ ሕዝብ ለነፃነትና ለዲሞክራሲ የጀመረውን ጉዞ ይቀጥላል ሲሉ ነው የተሰሙት። አድማጮች የምትከታተሉት በ19 ፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ያመለክታል። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። ሁለተኛውን አጋማሽ ስርጭታችንን ልንያያዝ ነው። አስቀድሞ የሚቀርበው ሀኪሞን ይጠይቁ የሐኪሞን የጠይቁ አዘጋጃል ብላ ከበደ እዚሁ ጎኔ በመሆን ራሰ ታስተዋወቀው። አመሰግናለሁ ቆንጂት። መንደርደሪያዬን ወደ ጥያቄ ልቀየር ነው። የብርድ በሽታ አሞሽ ያውቃል ወይ? በቤተሰብ ውስጥ የብርድ በሽታ አሞታል የተባለ ሰው ታስታውሻለሽ? ብርድ ብርድ አለኝ ብያህል አውቅምና ነው ብርድ ብርድ አለኝ ትክክል ነው። አንዳንዴ በህመም የሚመስልና ራሱን የቻለ ህመም ተደርጎ የሚወሰድበት አሻሚ ጉዳይ አለ። ለመሆኑ ብርድ የሚባል በሽታ አለ ወይ? ከሆነ የትኞቹ ምልክቶች ናቸው ለዚህ ብርድ ለተባለው በሽታ የሚወከሉት በሱ መታያነት ሰዎች የሚገለጡት የሚል ጥያቄ መንደርደሪያነት ባለፈው ሳምንት የጀመርነው ፕሮግራም ነው ቆንጅት፣ ብርድ በሽታ አለወይና ና ብርድ ብርድ ይለኛልን እንዳንቺ የለዩ አይመስለኝም። ብዙዎች ፕሮግራሙ ከቀረበ በኋላ የቀረቡ ሀሳቦች አሉ። ለሁሉም ታዲያ፣ በብርድ ጊዜ የተለመዱ የሚከሰቱ የመም አይነቶች አሉ። አንዳንዶቹ ከብርድ ጋር ግንኙነት የሚሌላቸው በቅዝቃዜ ወቅት መምጣታቸውን እንኳን ልብን ማንላቸው ጭምር ናቸው። በዛሬ ውይይታችን የምንመለከታቸው። ጥሩ ነው። አሁን ቅዝቃዜ እየመጣ ስለሆነ ማወቃችን ይጠቅመናል። ልክ ነው። ሁለቱም ጋ ነው ደግሞ ይህ ጥያቄ ከኢትዮጵያም ከዚህ ከዩናይት ስቴትስም ደርሶናል። እንደሚታወቀው በዚህ ዩናይት ስቴትስ ነዋሪዎች በዚህ አካባቢ በዚህኛው ዓለም የሚኖሩ ሰዎች የበረታው ቅዝቃዜ የሚገባበት የበረዶ ክምር የሚታይበት ጊዜ እንደመሆኑ ሁሉ ኢትዮጵያ ማታ ማታ ላይ ይበርዳል፣ ቀን ቀን ደህና የአየር ጠባይ አለን ያሉኝ ይህን ፕሮግራም እየሰራው ሳለ ጠይቄ ነበረ። ጥሩ ነው አሉላ እንግዲህ ከበረደሽ ትንሽ መጠጥ ተጎንጭበት እስካላልገኝ ድረስ አለልሽም መላዎች አሉ። ታዲያ እንግዳችን እንግዳችን እናስተዋውቃለሁ። ዝግጅት ውስጥም ይገኛሉ እንዳልኩት ከብርድ የሚሻገሩ ግን በዚህ ወቅት የሚታዩ የበሽታ ሁኔታዎችን በቅዝቃዜ ወራት ወይም በክረምት የሚከሰቱ የህመም አይነቶችን እንመለከታለን። የውስጥ ደዌ ሐኪሙ የሐኪሙን ይጠይቁ ቤተኛ ናቸው ዶክተር አሸናፊ ዋቅቶላ በዚህ በዩናይት ስቴትስ በአጎራባቸዋ በዋሽንግተን አጎራባቸዋ የሲልቨር ስፕሪንግ ከተማ የግል ህክምና ክሊኒክ አላቸው። ከዶክተር አሸናፊ ጋር ባለፈው ሳምንት ያነሳ ነውን አንድ ጥያቄ መለስ ብዬ በማስታወስ እንደረደራለን። በቅዝቃዜ ወራት ማንኛውም ሰው ለህመም የሚጋለጥባቸው በተለይ ከመተንፈሻ አካላት ህመም ጋር የተዛመዱ ብርድ ሊያባብስ የሚችላቸው ወይም ከፍተኛ ቅዝቃዜ ሊቀሰቅስ የሚችላቸው የህመም አይነቶች ሴቶቹ ናቸው። ከመተንፈሻ አካላት ውጭ ያሉትንም ሊያዛምዱልን ይችላሉ። አዎ፣ እንግዲህ የሳንባ እና የመተንፈሻ ስርዓቱ ከሚጠቃባቸው እንደ አስም የመሳሰሉ አንዳንድ ጊዜ በቅዝቃዜ ምክንያት ይበልጥ ሊታዩ ሊከሰቱ ይችላሉ ማለት ነው። ቅዝቃዜ መጋለጥ የአስምን ሁኔታ ሊያባብስ ይችላል። ሌሎች ደግሞ በሲጋራ ማጨስ ምክንያት የሳምባ አሰራር በጣም በቀነሰባቸው ሁኔታዎች ውስጥም የብርድና ቅዝቃዜ ሊያባብሰው ይችላል። እንደዚህ ደግሞ ከሳምባም ወደ ላይ ካለት ይሄ ካፍንጫና ይሄ ሳይነስ ምናምን የምንለው ክፍተት ቦታዎች ውስጥ የእሱን መቆጣት ሊያመጣ ይችላል። እነኚህ ጋር ደግሞ በተጨማሪም በዚህ በብርድ ሰዓት ላይ ይበልጥ የሚመጡ የቫይረስ በሽታዎች አሉ። እነሱም አንዳንድ ጊዜ እንደ ጉንፋና አይነት ነገር ሆነው የሚመጡት አሉ። እንደ ሶርትሮት የምንለው ሲወጥ ጉሮሮ ህመም ሊያመጡ ይችላሉ። እነኝህ ነገሮች እንግዲህ ከቅዝቃዜ ጋራ ይበዛል። ፍሉ የምንለው ለዚህ ሀገሩ ደግሞ ፍሉ ሌላ ጊዜ ሊኖር አይችልም ማለት ሳይሆን በጣም ከፍተኛ ደረጃ የሚታየው ከኖቨምበር እስከ ማርች ባለው ጊዜ ውስጥ ስለሆነ ክትባትም ሁኑ ሁሉ ያለው በዚህ ጊዜ ውስጥ ነው። ቫይረሶች ለምን በክረምት ይበልጥ እንደሚያዩ ጥናት አለ። ከአስር አመት በፊት ያደረጉት ጥናት አለ። እንግዲህ የቫይረሶቹ መከለያ እንደ ስብ መሰል ነገር ያለው ራሳቸው የሚሸፍኑበት ገበር ነገር እሱ በሙቀት ይሟሟል እና በብርድ ጊዜ ስለሚጠብቃቸው ለሱ ነው የሚሉ አሉ። እንግዲህ የተለያዩ ጥናቶች ናቸው። የተረጋገጠው ነገር ምንድ ነው፣ በብርድ ጊዜ የሳምባና አይነት የመተንፈሻ ስርአቶችም የተለያዩ በሽታዎች እንደሚታዩ ነው። ቀደም ብለው ይበልጡን ሳምባንና እንዲሁም የላይኛው የመተንፈሻ አካላት አፍንጫና የአየር ቧንቧዎችን ጨምሮ ሊደርሱ የሚችሉ ጉዳቶች አንስተዋል። ቅዝቃዜን ተዛምዶ በሌላው የሰውነት አካላት ላይ ሊደርሱ ሊከተሉ የሚችሉ ህመም ሁኔታዎች ሲኖር ይሆን ካሉ የትኞቹ ናቸው? እሺ፣ በጣም አመሰግናለሁ አቶ አለለ። አንደኛው በልብ እና የደም ቧንቧ ስርዓት ውስጥ ያለው ነው። እንደውም ይሄ በብዙ ጥናት ተደርጎበት የልብ መጠቃት ህርታታክ የሚባለው ይበልጥ በቀዝቃዛ ወራት እንደሚመጣ ይታወቃል። አውሮፓም፣ አሜሪካን ሀገር በተደረጉ ነገሮች። እሱ ብዙ ምክንያቶች አሉት። ከቅዝቃዜ ጋር በቀጥታ የተያዘውን ብናነሳ የአካባቢ ቅዝቃዜ ከፍ በሚልበት ጊዜ የደም ቧንቧዎች የመጥበብ ሁኔታ አለ እና ያ ልብ ላይ ስራ ይጨምራል። በሌላ በኩል ደግሞ ሰዎች በተለይ የጤና ችግር ያለባቸው ሰዎች ይሄ በረዶ በሚበዛበት ቦታ ውጭ ወጥተው በሚሰሩበት ጊዜ አንደኛ ልባቸው ላይ ጫና ስላለው በአየሩ ምክንያት ማለት ነው፣ ይጋለጣሉ ለእንደዚህ አይነት ነገር። ቅድም ወጥተው ሲዝቁ ብለዋል። በረዶ በክረምት ወራት ሲከመር ሰዎች ያንን መንገድ ለመጥረግ መኪናቸውን ለማስወጣት የሚሄዱበትን መንገድ ለመክፈት የሚያደርጉት እንቅስቃሴ ያለ፣ በዛ እንቅስቃሴ ውስጥ የሚደረግ ጉዳይ ነው ያነሱት። አንዳንድ ጊዜ የልብ አመታት ሁሉ ሊዛባ ይችላል። ይሄ ሪትሙም ሊያበላሸው ይችላል እና በእሱ ምክንያት ብዙ ነገሮች ሊመጡ ይችላሉ። ሌላ መታየት ያለበት የአእምሮ ሕመም ራሱ ቢሆን በቅዝቃዜው ጊዜ በተለይ ድብርት ሊባባስ ይችላል። ይሄ ሲዝናል አፌክት ዲዞርደም የሚባለው ለብቻው ያለውን ብቻ ሳይሆን በጠቅላላ ድብርትም ሊባባስ ይችላል እና የመገጣጠሚያ ችግር ያለባቸው የጡንቻና የአጥንት ስርዓትን ያየ እንደሆነ የመገጣጠሚያ ችግሮችን ሁሉ ሊያባበስ ይችላል። ሕመም እና ብዙ ነገሮች አሉት። እንግዲህ መፍትሄ ላይ ስንመጣ በተለይ በሀገራችን ሁኔታ መጠንቀቅ የሚያስፈልግ ነገር አለ። እንደ ይህን ሳልጠቅሱም ማላልፉ የሰውነት እና የቤትን ሙቀት ለመጨመር ተብሎ በተለይ የከሰል እሳትን የሚጠቀሙ ሰዎች ከመተኛታቸው በፊት ሙሉ ለሙሉ ጭሱ መጥፋቱን፣ እሳቱ መጥፋቱን ማረጋገጥ አለባቸው። ይሄ ከእሳት አደጋ ሌላ የካርቦን ሞኖክሳይድ ፖይዝን የምንለው ነው። የሚነትፈስ አየር በሙሉ ስለሚመረዝ እንዳለን ሰው ቤት ውስጡ ሲያልቅ በልጅነቴ አለሁ እና ይሄን ነገር መጠንቀቅ ያስፈልጋል። ቆዳ እና አይን ላይም ችግር አለ፣ መድረቅ አለ። የቆዳ በልጅነታችን ትዝ ይለኛል። በተለይ ጥቅም ትዳር ላይ እንደ ቀጭ እየሆነ ያ ከእንቅስቃሴ ጋር የመጣ ነገር እንደ ቫዝሊን አይነት ነገር ቅባቶች ያስፈልጋሉ። ቅባቶችን እንጠቀም ነበር ድሮም። እኒህ እንዲህ አይነቶች ነገሮች አሉ። ማለት ጥንቃቄ ያስፈልጋል። በተለይ አዛውንት ባሉበት ቦታዎች፣ ህጻናት ባሉበት ቦታዎች ወደ ውጭ በረዶ ውስጥ መኪና ይዞ የሚሄዱ ሰዎች ካሉ ለሁሉም ሁል ጊዜ በዚህ ሊመጣ የሚችል ነገር አስቦ መጠንቀቅ ያስፈልጋል። መልካም ዶክተር አሸናፊ ዋቅቶላ በርከት ያሉ ቁም ነገሮችን አካፍለውናል። በልማድ ብርድ መታኝ ወይም ቅዝቃዜ ነካኝ በሚለው ልማድ አነጋገር ተነስቶ ነገር ግን ከቅዝቃዜ ጋር ሊዛመዱ ሰውነት ላይ ጉዳት ሊያደርሱ የሚችሉ የሕመም ሁኔታዎችን አስረድተውናል። በሌላ መሰል የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ስጥልኝ። እኔም እግዜር ስጥልኝ፣ በጣም አመሰግናለሁ። አድማጮች ሐኪሞን ይጠይቁ ነበረ ያደመጥነው። ነው የትምህርታዊ መረጃ ያካፈሉንን ዶክተር አሸናፊ አቅቶላን እናመሰግናለን። አሁን ወደ ንግድና ህብረተሰብ። በቀጣዩ ንግድና ምጣኔ ሀብት በትናንትናው ዕለት በዩናይትድ ስቴትስ የሸቀጥና የአገልግሎት ገበያ በርካታ ሽያጮች በድረገጽ ተካሂደዋል። ከሶስት ቢሊዮን ዶላር በላይ በድረገጽ የተንቀሳቀሰበትን የአመቱን የዋጋ ቅናሽ ሳይበር መንዴይ የሚባለውን ገበያ ሄኖክ ሰማግዜር በንግድና ምጣኔ ሀብት ዝግጅቱ አትኩሮበታል። የኢትዮጵያ አማዞን ለመሆን እየሰሩ እንደሆነ ከሚገልጹት ሜሽካርት የድረገጽ ገበያ መስራቾች አንዱ የሆነውን ሽመልስ መኮንንን አነጋግሯል። ሳይበር መንደይ የሚባለው በአሜሪካን ውስጥ በየአመቱ የመጨረሻው ኖቨምበር ላይ የመጨረሻው ሀሙስ ላይ የሚከበር ታንክስ ጊቪንግ የተሰኘ ሆሊዴይ አለ። እሱ እንዳለፈ በሚቀጥለው የመጀመሪያው ሰኞ ዕለት የገበያ ወይም የሽመታ ቀል ልንለው እንችላለን። ታሪካዊ አመጣጡንም ስንመለከት ብዙ ቅናሽ የተሰጠው ከሁለት ሺ አምስት ጀምሮ ነው። በፈረንጆቹ እንግዲህ የዛሬ አስራ አንድ አመት ጀምሮ ማለት ነው። አላማው ምንድን ነው? ብዙ ሸማቾች ኢንተርኔት ላይ በመሄድ ግብይት እንዲያካሄዱ ለማበረታታት ብዙ ቅናሾች የሚሰጥበት ቀን ነው ማለት ነው እና ግብይቱ የሚካሄደው ኢንተርኔት ላይ ነው። ሰው ቤቱ ቁጭ ብሎ ወይም ስራ ላይ ወይም ሌላ ቦታ ሆኖ ከኮምፒውተር ላይ በማዘዝ ያው ያዘው ነገር ቤቱ ድረስ ይመጣለታል። ስለዚህ ብዙ ትልቅ ቅናሾች ይሰጣሉ። ከኤሌክትሮኒክስ ጀምሮ የቤት እቃዎች አሁን አሁን እንደውም ወደ ሌላው ዘርፍ እየሄደ ነው። ሆቴሎች፣ እንዲሁም አየር መንገድ ትኬቶች እነዛን ሁሉ ይጨምራል እና ሰው አላማው ባጭሩ ሸማቾች ኢንተርኔት ላይ ሄደው እንዲገበዩ ቅናሽ በመስጠት የማባበልና ና የማበረታታትን አላማ ያነገበ ነው። እንግዲህ ወደ ሱቅ መሄድ አያስፈልጋቸውም። አሜሪካውያን ደግሞ አሁን ቀጣዩ የገና በዓላቸው እየመጣ ስለሆነ ስጦታ የመለዋወጥም ባህል ስላላቸው ከእሱ ጋር ተያይዞ የአመት በዓል ሸመታቸውን ነው እያካሄዱ ያሉት። ታዲያ በትናንቱ ገበያ ምን ያህል ገንዘብ ልውውጥ ተደረገ? እንግዲህ ትናንትና በተካሄደው ሳይበር መንዴ ዛሬ ተወጡ አንዳንድ ዘገባዎችን እየተመለከትኩ ነበር እና የአሜሪካን ከሶስት ቢሊዮን ዶላር በላይ ግብይት ተካሂዷል። እና ለንጽጽር ይሄ ሳይበር መንዴ የሚለው ነገር ብዙ ቅና ሲሰጠው በሁለት ሺ አምስት ዓመተ ምህረት ወደ ስድስት መቶ ሚሊዮን አካባቢ ነበረ በአንድ ቀን ሽያጭ የተገኘው እና በአምስት እጥፍ እና ከዛ በላይ እንግዲህ በአስራ አንድ አመት ውስጥ መጨመር በጣም ቀላል የሚባል ነገር አይደለም። በጣም መጠነ ሰፊ ነው። እንዲያው የአንዳንድ የአፍሪካ ሀገሮችንም በጀት የሚያክል ገንዘብ ነው እየተንቀሳቀሰ ያለው ዘንድሮ። እና ባለፉት ደግሞ ጥቂት አመታት በጣም በስፋት እየታየ ያለው በተንቀሳቃሽ ስልክ በመጠቀም የሚገዙ ሰዎች ቁጥር በእጅጉ ማሻቀቡ ነው። ልክ ነው። አዎ ለምን ይሄ ኢንተርኔት ገበያ እየደራ እየጨመረ መጣ ምናምን ብለህ ስትመለከት በርካታ ነገሮች አሉ። ከነዛ ውስጥ በዋነኛነት እንግዲህ ምንድን ነው ስልኮች፣ ስማርትፎኖች በጣም በዓለም ዙሪያ እንዲሁም በአሜሪካ በስፋት መስፋፋት ነው እና እንግዲህ ዛሬ ዛሬ ስልክን ያው ለስልክ ብቻ ሳይሆን ነው ሙዚቃና ቪዲዮ ከመመልከት አልፎ እዛው ስልክ ላይ ኢንተርኔት ላይ ገብተህ የምትፈልገውን እቃ አዘህ ቤት ድረስ እንዲመጣልህ የሚያደርግ ነገር አለ እና ስልኮቹን በብዛት የተስፋፋ ስለሆነ እሱ ትልቅ እንትን አድርጓል። እንደውም ሁለት ዘጠኝ ላይ እያየሁ ነበር አንዳንድ ኢንፎርሜሽን እና ሳይበር መንደይ ላይ አብዛኛው ትእዛዝ የመጣው እንደውም ከሀምሳ ፐርሰንት በላይ ሰው ከስራ ኮምፒውተር ተጠቅመው ነው። እንግዲህ ሰኞ ስለሆነ ሰው ስራ መግባት ስለማይቀር በስራ ኮምፒውተር ነበር ተጠቅመው የነበረው ከሀምሳ ፐርሰንት በላይ ማለት ነው ኦርደሮች የመጡት የትናንትናውን ስትመለከት ደግሞ ከግማሽ በላይ የሆኑት ኦርደሮች ሰው ሞባይሉን ተጠቅመው ያዘዘበት ሁኔታ ነው ያለው። እና ይሄ የስልኮች መስፋፋት በጣም ትልቅ ድርሻ አበርክቷል። እንዲሁም ደግሞ በጊዜ ሂደት ሰው የኢንተርኔት ገበያን አመኔታው በጣም እየጨመረ ነው። ብዙ ምርጫዎች ማግኘት ይቻላል። በጣም ቀላል ነው፣ ካለበት ሆነ ነው የምታዘው። ስለዚህ ያም ራሱን የቻለ ያበረከተው ትልቅ አስተዋጽኦ አለ እና ያ ሁሉ ተደማምሮ ነው እና አሁን እንደውም አሜሪካ ውስጥ ከአስሩ እንደው አጠቃላይ የምንድን ነው ሸቀጦች ንግድ ስትመለከት ከአስሩ አንዱ ኢንተርኔት ላይ ነው የሚካሄደው ማለት ነው፣ ወይም ደግሞ አባት ቴን ፐርሰንት ኦፍ ነው ሪቴል ሴልስ አሜሪካ ውስጥ። እና በጣም እያደገ እና ትልቅ ድርሻ እያበረከተ ያለ የግብይት ዘርፍ ነው። እሺ፣ መልስ አንተ መሽካርት የሚባል የኢትዮጵያዊ የድረገጽ ገበያ መስራቾች መሀል አንዱ ነህ። ና በእኛስ ማህበረሰብ እንዴት ነው ኢትዮጵያም ሆነ በውጭ ሀገር የሚኖሩት የድረገጽ ገበያ እንዴት ነው እየተለመደ ነው? አዎ እንግዲህ የኢንተርኔት ገበያ እንግዲህ ስትመለከት አሜሪካን ውስጥ በተለይ እኛም አንዳንድ ጥናቶች እንዳጠና ነው ኢትዮጵያዊ አማዞን ላይ ኢቤይ ላይ ገብቶ የመገብየቱ ተግባር ነበረ። እኛም መሽካርት ዳስካም ብለን ኢትዮጵያን አማዞን ብለን ከጀመርን በኋላ እንዳየ ነው በጣም ልምዱ እየጨመረ ነው። እንግዲህ ከቅመማ ቅመሞች ጀምሮ መጽሐፍቶች፣ አልባሳቶች፣ ሲዲዎች እነዛን የመግዛት ባህሉ ለምዷል እና መጀመሪያ አካባቢ ሰው የመጠራጠር ዝንባሌ ነበረው እና አንዳንዴ ያለማመናለሁ ወይም ሰው ኢንተርኔት ላይ ገብቶ ካዘዘ በኋላ ኢሜይል ይጽፍልናል መቸ ነው የሚደርሰን ይሄ ነገር እውነት ነው ወይ ከዛ በኋላ አንዴ በሁለት በሶስት ቀን ውስጥ ቤታቸው ሲደርሳቸው ሲያዩ አመኔታቸው እየጨመረ እየመጣ ነው የእኛም ካምፕኒ እውቅናውም እየሰፋ ሲመጣ ሰዎች ከዌብሳይቱ ጀርባ ሰዎች እንዳሉ ተጠንቅቆ እቃውን እንደሚታሸግ እንደሚላክላቸው ሳያውቁ አመኔታው እየጨመረ ነው እና ከሳይበር መንደጋ እንደው አላማውን እንኳ ብታሰብ ሳይበር መንዴ ለምን ጀመረ ስትል ሰዎች ኢንተርኔት ላይ ገብተው እንዲገበዩ ለማበረታታት ነው። ከኛ ኮሚኒቲ የበለጠ ደግሞ ይሄ የሚያስፈልገው የለም። ምክንያቱም አዲስ ነገር ከመሆኑ አንጻር ለእኛ ኮሚኒቲ ሰውን ለማበረታታት ብለን እኛም ያደረግናቸው ነገሮች አሉ። ይሄ ቅናሾች ማለት ነው። እና እንግዲህ ኢትዮጵያም ደግሞ ስትመለከት ገና ኢንተርኔት ገበያ አዲስ ነገር ነው። ብዙም የተጀመረ ነገር አይደለም። ስለዚህ የአሜሪካውን ኮፒ ማድረግ ብቻ ሳይሆን ሀገራችን ውስጥ በሌሎች ዘርፎች የሚደረግ ሸማችን ለማበረታታት ሂደት አለ። እነሱን ነገሮች በመመልከት ሰውን ለማበረታታት ግን ብዙ ነገር መደረግ ያለበት ይመስለኛል፣ ኢንተርኔት ላይ እንዲገባይ። እንግዲህ እናንተም ሳይበር መንዴይን ወይም ደግሞ የሰኞ ኢንተርኔት ገበያን በማስመልከት ቅናሽ አድርጋችሁ ነበር? አዎ፣ እኛ ቅናሽ አድርገን ነበር። በተለያዩ ጊዜ የተለያዩ ቅናሾች እናደርጋለን። በትናንትናው ዕለትም ደግሞ ወደ አምሳ ፐርሰንት የሚጠጋ እንግዲህ በግማሽ አክል የብዙ እቃዎች ዋጋ ቀንሶ ነበረ። አዳዲስ መጽሐፍቶች ላይ እንዲሁም ከኢትዮጵያ የመጡ ቡናዎች ላይ፣ አልባሳት፣ በተለይ ደግሞ የስጦታ እቃዎች። አሁን እንግዲህ የፈረንጆቹ ገና እየደረሰ ስለሆነ የእኛም ኮሚኒቲ ስጦታ የመለዋወጡ ባህል ውስጥ አለበትና ሌላ እቃ ከሚሰጥ እንደ ሀገራችንን ባህል የሚያሳይ ሀገራችን ጽሑፍ ያለበት ነገር ቢያገኝ ሰጪውም ደስ ይላል፣ የሚሰጠውም ሰው ደስ ይላል በሚል ተዘጋጅተን እነሱን ለገበያ አቅርበን ነበር እና ያገኘነው ምላሽ በጣም የሚያበረታታ ነው። ባለፈው ሳምንትም እንግዲህ ብላክ ፍራይዴ የሚባለው ከዛ ጋር በተያያዘም እንደዚሁ ቅናሽ አድርገን ነበር እና ባገኘነው ውጤት ደስ ብሎናል። እንግዲህ ደግሞ ወደፊት እየጨመርን ሰውን የበለጠ ለማበረታታት ብዙ ነገሮች እናደርጋለን ብለን እናስባለን እና እንግዲህ መሽታርትም ደንበኞች የሰፉ ነው። ወደ አሜሪካ ውስጥ ወደ አርባ ሰባት ስቴት ደንበኞች አሉን እና እነሱም ነው ተጠቃሚ ሆነዋል በትላንትናው በሰጠነው ቅናሽ በጣም ነው የምናመሰግነው። እንግዲህ ገበያው ደርቷል እያልን ነው። ሽመልስ መኮንን የመሽካርት የኢንተርኔት ገበያ መስራቾች መሀል አንዱ ነው። ስለ ሳይበር መንደይ ስለ ሰኞ የድረገጽ ገበያ ነው የተነጋገር ነው። አመሰግናለሁ ሽመልስ። ሄኖክ ሊምስለቃ በስተኝ አመሰግናለሁኝ። መልካም ምሽት ተከታዩ ቅንብር ወደ ሰሞንኛ አንድ ታሪክ ይወስደናል። አርባ የቆዩ እንደ ብርቅ የሚታዩ ትናንሽ አውሮፕላኖች በአስር የአፍሪቃ አገሮች ሰማይ ላይ የበረራ ትርኢቶችን ለማሳየት ባለፈው እሁድ ኬንያ አርፎ ነበር ይላል በመንደርደሪያው። ከደቡብ አፍሪቃ የተነሱት እነኚህ ጥንታዊ ወይም የቆዩ አውሮፕላኖች በእነዚህ አውሮፕላኖች አማካኝነት የሚደረግ የበረራ ውድድር ዋና ዓላማም ለተባበሩት መንግስታት የሕጻናት ምርጃ ድርጅት ዩኒሴፍ ለብሔራዊ አዋፋት የዱር እንስሳት ጥበቃና እንዲሁም ደንን መልሶ በማልማት ላይ ለሚገኙ ቡድኖች የእርዳታ ገንዘብ ለማሰባሰብ መሆኑ ተገልጠዋል። በዚህ የገቢ ማሰባሰቢያ ውድድር ወይም ትርኢት ላይ ከተሳተፉት መካከል ሀያዎቹ የአውሮፕላን አብራሪዎች የበረራ እክል ገጥሟቸው እንደነበር ተዘግበዋል። ወደ ኬንያ በሚያደርጉት በረራ ወቅትም በኢትዮጵያ ባልተፈቀደ የአየር ክልል ውስጥ በስህተት በመግባታቸው በኢትዮጵያ መንግስት ለእውነት ቀናት ተይዘው ነበር። ማንነታቸው ከተጣራ በኋላ ግን በእቅዳቸው መሰረት ኬንያ ማረፍ ችለዋል። ይላል መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ። መስታወት አራጋው እንዲህ ይዛቅርባለች ጉዞ በሰማይ ቢሆንም ምድራዊ ራእይም ነበረው። የዱር እንስሳት ጥበቃን በተመለከተ መረጃን በአፍሪካ ማዳረስና ለጥበቃው የሚውል ገንዘብን ማሰባሰብ። አዳም ማትሪዝ በኬንያ ብሔራዊ የዱር እንስሳት መጠለያ ካረፉት ሀያ አብራሪዎች መካከል አንዱ ነው። እኔ በዚህ ዝግጅት ላይ በመካፈሌ በጣም ደስተኛ ነኝ። ተጠቃሚ ከሆኑት መካከልም አንዱ ነኝ። ከዚህ በኋላ እንደዚህ አይነት የገቢ ማሰባሰቢያ ዝግጅቶች ይዘጋጃሉ የሚል ተስፋ አለኝ። ስለ ዱር እንስሳት እንደዚሁም ስለ ዱር የሚዳረሰው መረጃም ለወደፊት ለውጥ ያመጣል የሚል ተስፋ አለኝ። የዚህ ዝግጅት ዋነኛ ስፖንሰር የብሔራዊ አዕዋፋት ደህንነት ጥበቃ ወይም በርድ ላይፍ ኢንተርናሽናል ሲሆን ቮልቸር ወይም ጭልፊት በመባል የሚታወቀው የወፍ ዝርያ ቁጥር በአፍሪካ መመናመኑን በማስመልከት መረጃን ለማዳረስ ከፍተኛ ጥረት ለማድረግ ነው። ዝግጅቱ የተዘጋጀው የአፍሪካው የጥንታዊ ወይም የቀደሙ ትናንሽ አውሮፕላኖች ውድድር ከሁለት ሳምንታት በፊት በግሪክ በምትገኝ ክሪት በተባለችው ደሴት ነበር የተጀመረው። አርባ የሚሆኑት በበረራው የተሳተፉት ሰራተኞች በኢትዮጵያ ለበረራ ክልል ባልተፈቀደ ርቀት ላይ ሲበሩ በመገኘታቸው ማንነታቸው እስኪጣራ ድረስ ለሁለት ቀናት ተይዘው ቆይተው ነበር። በውድድሩ ላይ የተሳተፉ አብራሪዎች ኬንያ ሲደርሱ በአየር ላይ ባደረጉት ትዕይንት ከታዳሚው ከፍተኛ አድናቆትን አግኝተው ነበር። ከዝግጅቱ አስተባባሪዎች መካከል ሪዝዋን ቨርጂ እንዳሉት በሀያኛው ክፍለ ዘመን አጋማሽ ላይ የተሰሩት እነዚህ ጥንታዊ ትናንሽ አውሮፕላኖችን ለመመልከት እና የሚያሰሙትን ድምጽ ለመስማት ወደ ኬንያ የሚመጡ ጎብኚዎችን ቁጥር ከፍ እንዲል አድርጓል በማለት ተናግረዋል። በኬንያ የቱሪስት መስህብ የሆኑትን ቦታዎች ለዓለም አቀፍ ጎብኚዎች እንደማሳያ ነበር ይህን ዝግጅት ያሰናዳ ነው። እንደምትመለከቱት ለማየት የታደመው ሕዝብ ከፍተኛ ነው። እንግዲህ ይህ ሁሉ ተመልካች ለዓለም የተመለከቱትን ያደርሱልናል። ኬንያ ታላቋ የጎብኚ ማዕከል እንድትሆን ነው ፍላጎታችን። ሰዎች ወደ ኬንያ ለመጎብኘት እንዲመጡም እንፈልጋለን። ጥንታዊ አውሮፕላኖችን በማብረር ላይ የሚገኙት የበረራ ሰራተኞች እስካሁን አምስት ሀገሮችን ዞረዋል። ተጨማሪ አምስት ሀገሮችን ካካለሉ በኋላ በታህሳስ 17 የመጨረሻ ማረፊያቸው ኬፕ ታውን ይሆናል። አድማጮች እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። እዚህ ግድም ከእናንተ ከአድማጮቻችን ለደረሱን አስተያየቶች ጥቂቱን እንሰማለን። ሰላም ቪዮዎች እንደምን አላችሁ? ሰላም ናችሁ ወይ? እንግዲህ አስተያየቴን ካቀረባችሁልኝ በሀገር ውስጥ ሰላማዊ ተጋጋይ ላሉት እና እንዲሁም ደጋፊዎች ነው ሀሳቤን የማቀርበው። እኔ በጣም ሰሞኑን የሚያሳዝን ነገር ነው የሰማሁት በተለይ ከሰማዊ ፓርቲ አካባቢ ሰማዊ ፓርቲ ሁለት ሊቀመንበራት እንዳሉ፣ አንደኛው እኔ ነኝ፣ አንደኛው ኢንጂነር ይልቃል እና አቶ የሸዋስ የሚባሉ ማለት ነው። እና እንደዚህ አይነት ትግል ምን አይነት ትግል ነው የሚል እና ግራም ያጋባ ነገር ነው። እኔ በመሰረቱ ኢትዮጵያ ውስጥ ባለው አስተዳደር በሰላማዊ ትግል የኢትዮጵያ ለውጥ ይመጣል ማለት የማይሆን ነገር ነው። እኔ በግሌ በሀሳቤ ግን የትኛው የሰላማዊ ትግል ፓርቲ ነው ወያኔን በትጋት ተጋፍጦና ለማሸነፍ ቀርቶ እርስ በርሳቸው እኮ መ መሸናነፍ ያልቻሉ ናቸው። መዳመጥ ያልቻሉ ናቸው። ከቅንጅት ጀምሮ ውረድ እስከ መጨረሻው ድረስ ባሉት ሁሉ ችግርና ጭቅጭቅ ማያጣቸው፣ እርስ በርሳቸው ማይግባቡ፣ በስልጣን ሽኩቻ ችግር ያለባቸው ናቸው እና እንደዚህ እንደዚህ አይነት ነገሮችን ማስወገድ ሳይችሉ እንዴት ነው ትልቅ ባላንጣን ማሸነፍ የሚቻለው? እና በጣም የሚያሳዝን ነው። የተከበራችሁ የቮይስ ኦፍ አሜሪካ የአማርኛው ክፍል አዘጋጆች በአሁን ሰዓት በደቡብ ክልል በጌዲዮ ዞን ከቅርብ ጊዜ ወዲህ በተፈጠረው የህብረተሰቡ የህዝቡ እርስ በርስ ግጭት ምክንያት ብዙ ሰዎች እየታሰሩ ነው፣ እየተፈናቀሉ ነው። ጥያቄ የለም፣ ፍርድ ቤት አይቀርቡም። ምክንያቱም አሁን በወጣው የሰዓት ላፊ ምክንያት እጅ ቁጥራቸው እጅግ ብዙ የሆኑ ዜጎች ይታሰራሉ፣ ይታፈናሉ፣ ይደበደባሉ፣ ሰብናቸው ይገፍፋል ቤታቸው ይፈተሻል ይህንን ስለማትዘገቡ ለማሳሰብ ነው እባካችሁን በጌዲዮ ዞን በተለይ በዲላ በወናጎ በኤርጋ ጨፌና በፍሳገነት በኮቸሬ ቡሌ አካባቢ እጅግ ቁጥራቸው የበዛ ሰዎች ታስረው የት እንዳሉ የማይታወቁ ሰዎች ፍርድ ቤት ሳይቀርቡ ተበታት ነው ያሉ ከስራቸው የተፈናቀሉ ከቤተሰቦቻቸው የተለያዩ እጅግ የበዛ አፈና እየተካሄደ ስለሆነ ለዛ ድምጽ ሌለው ሕዝብ ድምፅ እንድትሆኑ ለማሳሰብ ነው። ይህንን አስተያየት ሰምታችሁ አየር ላይ እንደምታውሉት ተስፋ አደርጋለሁ። በዚህ በሰሜን አሜሪካ የምንገኝ የጌዲዮ ሕዝብ ተወካይ ኮሚቴዎች ነን። ስለ ጌዲዮ ሕዝብ ስለ ህብረተሰቡ የምንጮ ዜጎች ነን። እናመሰግናለን። አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ሌሎቻችሁም እንደዚሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ላይ ላኩልን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ጋዜጠኞችን የሚገድሉ ለፍርድ መቅረብ አለባቸው ሲል ይጀምራል የአሜሪካ ድምፅ ራዲዮ የምሽቱ ርዕሰ አንቀጽ። በአሁኑ ወቅትም ሲል ይቀጥላል ርዕሰ አንቀጹ በጋዜጠኞች ላይ የሚካሄደው አመፃ በአደገኛ ሁኔታ ዓለማችን ውስጥ እየተበራከተ መጥቷል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳዮች ቃል አቀባይ ማሪዮ ክሪፎ ሲናገሩ ብዛት ያላቸው ጋዜጠኞች በጽንፈኞችና ወንጀለኛ ድርጅቶች የጥቃት ኢላማ እየተደረጉ ነው ብለዋል። በኢራቅና ሶሪያ ዳይሽ በሊቢያ ጽንፈኛ ነውጠኞችና በሶማሊያ አልሻባብን የመሳሰሉ ወንጀለኛ ድርጅቶች እንዲሁም የናይጄሪያው ቦኮ ሐራም አሸባሪ ቡድን የወንጀልና ሙስና ተግባራትን ለማጋለጥ የሚሠሩ ጋዜጠኞችን በአሰቃቂ ሁኔታ ገለዋል። በዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በሲፒጄ ግምት በጋዜጠኞች ላይ ከሚደርሱ የሽብር ጥቃቶች አርባ ከመቶ ያህሉ የሚፈጸሙት እነዚህን በመሳሰሉ የወንጀለኛ ድርጅቶችና ደጋፊዎቻቸው ነው። የእነዚህ አሸባሪ ድርጅቶች ሰለባ ከሆኑ ጋዜጠኞች አንደኛው ሳሚ ጃውዳት ራባ ይባላል። በሶሪያ የዳይሽ ተዋጊዎች ነበሩ፣ ባለፈው ዓመት ጥቅምት ላይ ጠልፈው ከወሰዱት በኋላ አሰቃይተው የገደሉት። ያገዳደላቸው ቪዲዮም መላው ዓለም እንዲያየው ተደርጓል። ሳሚ ጃውዳት ራባ በሶሪያ መንግሥትና በዳይሽ የሚፈጸሙ የሰብአዊ መብት ጥሰቶችን እየተከታተለ ይመዘግብ የነበረ ዋና መስሪያ ቤቱን ለንደን ላደረገው የሶሪያ ሰብአዊ መብቶች ቃፊር ጋዜጠኛ ነበር ይልና ርዕሰ አንቀጹ ሐተታውን ይቀጥላል። አሁን ባለፈው ሰኔ ደግሞ አንዲት ሳጋል ሳላድ ኦስማን የተባለች ጋዜጠኛ ሶማሊያ ውስጥ በጥይት ተመታ ተገላለች። ሳጋል ለሶማሊያ ብሔራዊ ቴሌቪዥንና ለራዲዮ ሞቃዲሾ ትዘግብ የነበረ ሲሆን በዚያች አገር ውስጥ የቀጠለው ሁከት እንዲያበቃ በርትታ ስትሰራ ቆይታለች። ለሶማሊያ ሕዝብ እውነቱን ለማሳወቅ በመሰለፏ የሽብር ጥቃት ሰለባ ሆናለች። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እንደተናገሩት ዓለማችን የተሻለችና ጠንካራ ልትሆን የምትችለው የግለሰቦች መብቶች ሲከበሩና ፕሬሱ በነጻነት እንዲሠራ ሲፈቀድለት ብቻ ነው። ይህን ራዕይ እውን ለማድረግ ዩናይትድ ስቴትስ ሴፍ በተባለውና ሐሳብን በነጻነት መግለጽ ያስችላል ተብሎ በታመነበት ፕሮጄ ላይ ከፍተኛ መዋለ ንዋይ እንደገና መድባለች። ዩናይትድ ስቴትስ በውጭ ጉዳይ መሥሪያ ቤቷ አማካይነት መንግሥታት የታሰሩ ጋዜጠኞችን እንዲፈቱ በየዓመቱ ከሚያካሂደው ነጻ ፕሬስ ዘመቻ በተጨማሪ በመገናኛ ብዙሃን ሠራተኞች ላይ ጥቃት የሚፈጽሙ ሁሉ ለፍርድ እንዲቀርቡ ለማድረግ በጀመረችው ጥረት ትቀጥላለች ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን እየተገባደደ ነው። ቆንጅት፣ ከማጠናቀቃችን በፊት ለዜና ዘገባ ከቢሮ ወጣ ያለ ከዋሽንግተን ዲሲ ወጣ ብሎ ወደሚገኘው የዳላስ አውሮፕላን ማረፊያ በመስክ ስራ ላይ የሚገኘው ባልደረባችን አዲሱ አበባ መስመር ላይ ያለ ይመስለኛል። አዲሱ እንደምን አልክ? እንደምን አልካ? ሎላ መስመር ላይ ነኝ። እንዴት ናቸው አለ አዲሱ? እንዴት እንግዲህ የወጣህበትን በአጭሩ አስተዋውቀን፣ ከመጣ በኋላ ሰፋ ያለ ዝርዝር ልናቀርብበት ይመስለኛል። ኢትዮጵያውያን የሚመለከት በዚያ የሚሰሩ ኢትዮጵያውያን የሚመለከት ጉዳይ መሆኑን ነው የተረዳሁት። ምንድን ነው አዲሱ ያለው? ልክ ነው ኢትዮጵያውያን በአብዛኛው የሆኑ እንጂ ከአፍሪካ ከተለያዩ ሀገሮች ከአውሮፓም ሰዎች የተሰባሰቡ ሚኒመም ወጅ ወይንም አነስተኛ ክፍያ የሚያገኙት ሰራተኞች ሁለት ጥያቄን የሚያቀርቡት፣ አንዱ በሰዓት አስራ አምስት ብር ሊከፈለን ይገባል፣ ሁለተኛ ዩኒየን ማለት የማህበር አባል መሆን አለብን ብለው ወደ ሁለት ሺህ ያህል ሰራተኞች የዳላስም፣ የዋሽንግተን ረገን የምትሰባሰቡበት ነበረ። ይህንን ጥያቄያቸውን ደግሞ በተለያዩ የሃይማኖት መሪዎች አማካኝነት ያቀረቡትና ከኦርቶዶክስም፣ ከፕሮቴስታንትም፣ ከካቶሊክም፣ ከሙስሊሙም ሰባሰቡ አባቶች ጥያቄዎቻቸውን በሰልፍ አድርገው አቅርበውላቸዋል። ዩኒየኑ ወይም የኤርፖርቱ አስተዳደርም ጥያቄውን ተቀብሏል። ወደፊት ቦርዱ መልስ ይሰጣል ብሏል እና በአጭሩ የመጣሁበት ይህንን ለመከታተል ነው አሁን ከምሽቱ ሁለት ሰዓት ጀምሮ አሁን ነው ያለቀው። ለሁለት ሰዓት ያህል ቆይቶ በኢትዮጵያ አቆጣጠር ማለት ነው። ልክ ነው። በኢትዮጵያ አቆጣጠር እኛ ጋር እኩለ ሌሊት፣ እኩለ ቀን አለፍ ማለት ነው። ሁለት ሰዓት ወይም ስምንት ሰዓት ተቃርቧል። ሰሚ ያገኙ ይመስላል። አዲሱ ሰዓታችን እያለቀም ቢሆን ምናልባት ከእነሱ ያገኘው የሚነገር ነገር ካለ በኢትዮጵያውያን አሜሪካ ፕሮግራምህም ሆነ በሌሎች ዘገባዎች በሰፊቱ ትመለስበታለን። ሰሚ ያገኙ ይመስላል። ሰፋ ያለ ዘገባ ስትመጣ ታቀርባለህ። ምናልባትም በኢትዮጵያም በአሜሪካ ወይም በሌሎች ዝግጅቶች እየተነገረ ከአዘጋጆቹ ከራሳቸው የተነገረ የሚቀጥለውን እርምጃ የሚመለከት ነገር አለ? አዎ፣ ምናልባት ይሄ ጥያቄያቸው በየጊዜው ይቀጥላል። አሁን ሶስተኛቸው ነው። ይሄ ሁሉ ሲሆን ግን ማህበሩ ገና አልገቡም፣ ደሞዝም አልተጨመረላቸውም። ነገር ግን በሌሎች ሰባት ስቴቶች ያሉ የኤርፖርት ሰራተኞች ይህን ጥያቄ ተቀባይነት አግኝቶላቸው የሚጠይቁት ነገር ተፈጽሞላቸዋል። እነዚህም ይፈጸምልናል የሚል ተስፋ ነው ያላቸው ያነጋገርኳቸው መሪዎችም አሉ። የእነሱንም ዝርዝር በሙሉ ዛሬ ውሎ በተመለከተ በሌላ ጊዜ ያቀርባለሁ። እናመሰግናለን አዲሱ፣ እናመሰግናለን። ሰዓታችን ተገባደዋልና የአሜሪካ ድምጽ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን በዚሁ ያበቃል። ያስተናገርናችሁ ቆንጅት ታይና፣ አሉላ ከበደ ከብርሃን ኃይሉ አቀናባሪያችን፣ እንዲሁም ኦድሬስ ሪገስ ነበረ ቴክኒሻኑ። ከተስታ በላቸው ዋና አዘጋጅና ከሌሎች ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሀሙስ ከምሽቱ በሶስት ሰዓት ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። በሰላም ደሩ።